ትኩረት በአፍሪካ የቀድሞ የኮንጎ ምክትል ፕሬዚዳንትና የኮንጎ ነፃ አውጪ ንቅናቄ መሪ ዣን ፒየር ቤምባ ጥፋተኛ ናቸው ሲል ዴንሃግ ኔዘርላንድ የሚገኘው ዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት ሰኞ እለት ብይን አስተላልፏል። የአማጺ መሪው ከ14 ዓመታት በፊት ለተፈጸሙ ግድያዎችና የቁም ስቅሎች ዋነኛ ተጠያቂ መሆናቸው በተደጋጋሚ በመጠቀሱ ብይኑ በብዙዎች ዘንድ እየተጠበቀ ነበር። ቁጥራቸው 1500 የሚደርስ የኮንጎ ነጻ አውጪ ንቅናቄ በእንግሊዝኛ ምጻሩ ኤምኤልሲ ወታደሮች እንደ ጎርጎሮስ አቆጣጠር በ202 ዓ ም በጎረቤት ሀገር መካከለኛው አፍሪካ ሪፐብሊክ በርካታ ሴቶችን ወንዶችንና ሕፃናትን በማሰቃየት እንደገደሉ ይጠቀሳል። ዣን ፒየር ቤምባ በበኩላቸው ወታደሮቻቸው ከሳቸው ቁጥጥር ውጭ የነበሩ መሆናቸውን በክስ ሂደት ወቅት በተደጋጋሚ ተናግሯል። ብራዚላዊቷ የማልዳኛ ሲልቪያ ሽታይነር በወቅቱ ዣን ፒየር ቤምባ ለወታደሮቻቸው መመሪያ ይሰጡ የነበሩ መሆናቸው በራሱ ማስረጃ ነው ብሏል። በአጠቃላዩ ወታደራዊ ተልዕኮ ወቅት ወታደራዊ አመራሩ ይሰጥ የነበረው በቤምባ ሲሆን መካከለኛው አፍሪካ ሪፐብሊክ ውስጥ የነበሩ ወታደሮቻቸውም በሳቸው ቁጥጥር ስር ነበሩ ሲሉ አክሏል። ኤም ኤል ሲ ሶልጀርስ ባይ ፎርስ የኮንጎ ነጻ አውጪ ንቅናቄ ወታደሮች ኃይል በመጠቀም እያወቁ ሆን ብለው ጥቃት በመፈጸም ጸያፍ በሆነ መንገድ የሴቶችን ማንኛውንም የተከፈተ አካል ደፍረዋል። እናም ሲቪል ማህበረሰብ ጥቃት የደረሰበት እንደተባለው በአጋጣሚ ሳይሆን ሆን ተብሎ ቀዳሚ ዒላማ ተደርጎ በመሆኑ ፍርድ ቤቱ ውሳኔ ላይ ደርሷል። ከ14 ዓመታት በፊት መካከለኛው አፍሪካ ሪፐብሊክ ውስጥ በዋናነት በደሉ የተፈጸመው የወቅቱ የአገሪቱ ፕሬዝዳንት አንጌ ፌሊክስ ፓታሴ ላይ በተቃጣው መፈንቅለ መንግሥት ሙከራ ወቅት ነው። የኮንጎ ነጻ አውጪ ንቅናቄ መሪ ወታደሮቻቸውን ወደ ጎረቤት ሀገር የላኩት ፕሬዝዳንቱን ከፍራንሷ ቧዚዝ መፈንቅለ መንግሥት ጥቃት ለመታደግ ነበር። በእርግጥ ፍራንሷ ቧዚዝ እንደ ጎርጎሪዮስ አቆጣጠር በ2003 ዓ ም ፕሬዝዳንት አንጌ ፌሊክስ ፓታሴ ላይ የተሳካ መፈንቅለ መንግሥት ማከናወን ችለው ነበር። እሳቸውም ታዲያ አልቀረላቸውም በጉልበት ከያዙት ስልጣን ከ10 ዓመት ቆይታ በኋላ በተመሳሳይ መፈንቅለ መንግሥት ተሰናብቷል። ባለፈው ሰኞ የኮንጎ ነፃ አውጪ ንቅናቄ መሪ ዣን ፒየር ቤምባ ጥፋተኛ የተባሉበት በደል ጎረቤት ሀገር የላኳቸው 1500 ወታደሮች በክፍያ ፈንታ ወንድ፣ ሴት፣ ሕፃን፣ አዋቂ ሳይሉ አስገድደው እንዲደፍሩ ተፈቅዶላቸዋል በሚል ነው። ከቀረቡት ምስክሮች እንደተሰማውና ከአጠቃላይ የፍርድ ሂደቱ እንደተብራራው ሚስተር ዣን ፒየር ቤምባ ወታደራዊ አዛዥ በነበሩበት ወቅት የጦር ወንጀል ድርጊት በመፈጸም ሰብዓዊነትን በመጻረር ግድያ በመፈጸማቸው በአንቀጽ 28 ሀ እንዲሁም ሰብዓዊነትን በመጻረር በአስገድዶ መድፈር ድርጊት በአንቀጽ ሰባት ሰረዝ አንድ ሰ መሠረት ፍርድ ቤቱ ጥፋተኛ ሆኖ አግኝቷቸዋል። ዓለም አቀፉ የጦር እንጀለኞች መዳኛ ፍርድ ቤት ዣን ፒየር ቤምባ ላይ የጥፋተኝነት ውሳኔ ባስተላለፍበት ዕለት የቀድሞ የኮንጎ ነፃ አውጪ ንቅናቄ አባልና የቤምባ ቀኝ እጅ ዣክ ዦሊም ተገኝተው ነበር። ንቅናቄውን የመሠረቱት እሳቸው ናቸው። በአጠቃላይ የፍርድ ሂደቱ ፕሬዚዳንት ቤምባ ጥፋተኛ ለመሆናቸውን አስረግጠው ተናግሯል። ፍርድ ቤቱም ግራ ቀኙን በጥንቃቄ ቃኝቷል። ሆኖም በውጤቱ ተበሳጭተናል ብሏል። ብራዚላዊቷ ዳኛ ግን ቤምባ ወደ እስር ቤት እንዲመለሱ በተጨማሪ ወስኗል። በመቀጠልም ሚስተር ዣን ፒየር ቤምባ ጎንቦ እስኪበየንባቸው ድረስ በእስር እንዲቆዩ ፍርድ ቤቱ ወስኗል። የሰኞ ዕለት ውሳኔ በዓለም አቀፉ ፍርድ ቤት ታሪክ አራተኛው መሆኑ ነው። በአሁኑ ወቅት ከ20 ማያንሱ አፍሪቃውያን በዴናጎ ፍርድ ቤት ክሳቸው እየታየ ነው። አፍሪቃውያኑ ፍርድ ቤቱ እኛ ላይ ብቻ ሲሆን ይበረታል ሲሉ በተደጋጋሚ ቅሬታ ያቀርባሉ። አንዲት የኮንጎ ነጻ አውጭ ንቅናቄ ደጋፊ በበኩላቸው ምንም አዲስ ነገር የለውም፣ ሁሉም ነገር ሆም ብለው ነው። ይሄ ለአፍሪቃ እጅግ የሚያሳዝን ነው ሲሉ ለዶችቬሌ ተናግሯል። ማሰቃየትና አስገድዶ መድፈርን እንደ ጦር መሳሪያ መጠቀም ቤንባን ጥፋተኛ ያደረጋቸው በመሆኑ የዓለም አቀፍ ፍርድ ቤቱ የክስ ሂደት በዓለም ዙሪያ ከፍተኛ ትኩረት ስቦ ነበር። ውሳኔው በማህበራዊ መገናኛ ዘርፎችም መነጋገሪያ ሆኗል። አንዲት የኦንላይን ተጠቃሚ በበኩላቸው በአስገድዶ መድፈር የጦር ወንጀል የተከሰሱ ግለሰብ ላይ ሶስት እንስት ዳኞች ለመጀመሪያ ጊዜ ውሳኔ ሲያስተላልፉ መመልከትን ያህል ጠንካራ ነገር የለም ሲሉ አስነብቧል። እንደ ጎርጎሮስ አቆጣጠር በ2008 ዓ.ም የዛሬ 8 ዓመት በወርሃ ግንቦት በቁጥጥር ስር የዋሉት ቤምባ ላይ የክስ ሂደቱ የጀመረው ከሁለት ዓመታት በኋላ ህዳር ወር ውስጥ በ2010 ዓ ም ነበር። ጥፋተኛ የተባሉት የኮንጎ ነፃ አውጪ ንቅናቄ መሪ ዣን ፒየር ቤምባ ላይ ብይኑ ወደፊት ይሰጣል። ያኔ ሰውየውን የሚጠብቃቸው የዕድሜ ልክ እስራት ነው።